if there are lots of intervention from left and right, sometimes it's very difficult. so ethiopians should understand we can solve our own issue. ከግራና ከቀኝ ብዙ ጣልቃ ገብነቶች ካሉ አንዳንዴ በጣም አስቸጋሪ ነው። ስለዚህ ኢትዮጵያውያን የራሳችንን ጉዳይ በራሳችንን መፍታት እንደምንችል ሊረዱ ይገባል። ከሩቅ የሚመጡ ድምጾችን ከመስማት ይልቅ የራሳችንን ሕግ ማክበር፣ የራሳችንን ባህልና ልማድ ማክበር የተሻለ ነው። ይህንን ማድረግ ከቻልን ሰላም ማውረድ ይቻላል። እንደምናሳካውም ተስፋ አድርጋለሁ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ፕሪቶሪያ፣ ደቡብ አፍሪካ ላይ በኢትዮጵያ መንግሥትና በህወሀት መካከል ባለፈው ሳምንት የተጀመረውና ዛሬም ቀጥሎ የዋለውን የሰላም ንግግር አስመልክቶ ከተናገሩት የተወሰደ ነው። ይህ በእንዲህ እንዳለ የሰላም ንግግሩ ወደ ሌላ ሳምንት መራዘሙ ሁለቱ ወገኖች ወደ ንግግሩ ሲመጡ በመካከላቸው ትንሽ የተራራቀ ሐሳብ ይዘው ስለመምጣታቸው አመላካች ነው ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ሁለቱ ወገኖች በሚለያዩበት ዙሪያም በመነጋገር በመካከላቸው ያለውንም ርቀት ማጥበብ ያስችላል ብለን በምንመኘው መሠረት ፈቃደኛ ሆነው አብረው መቀመጥ መቻላቸው በራሱ ገንቢ ድባብ ለመፈጠሩ አመላካች ነው ብለዋል። ይበልጡን ከሰላም ንግግሩ ጋር በተዛመዱ ጉዳዮች ላይ የሚያተኩረው የዕለቱ አቢይ ርዕስ ይመለከተዋል። የሰዓቱን የዓለም ዜና ተከትሎም ይቀርባል። ማክሰኞ ጥቅምት 22 2015 ዓ ም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። ደረጀ ደስታ የሰዓቱን የዓለም ዜና ያሰማናል። የቴክኒክ አቀናባሪያችን ብርሃን ኃይሉ ሺያዎ ቻንግ ደግሞ ለምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ይስጥልን አድማጮች። እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ፌዴራል መንግሥትና በህወሓት መካከል ፕሪቶሪያ ደቡብ አፍሪካ ውስጥ ድርድሩ የቀጠለ ሲሆን ከግራና ከቀኝ ከባድ የውጭ ጣልቃ ገብነት አለ ሲሉ ጠቅላይ ሚኒስትር አብይ አህመድ ለቻይና የመንግስት ቴሌቪዥን ሲጂቲኤን ተናግረዋል። ጠቅላይ ሚኒስትሩ የውጭ ጣልቃ ገብነት ሲሉ ማንን ማለታቸው እንደሆነ በዝርዝር ባይናገሩም ከርቀት ከመስማት ይልቅ የራሳችንን ሕግ ባህልና ወግ አክብረን ከሰራን ሰላም ይጨበጣል ብለዋል። አክለውም ህወት የአገሪቱን ህግ የራሳቸው ያሉትን ህገ መንግሥት እንዲያከብር ኢትዮጵያ ውስጥ እንዳለ አንድ ክልል ስቴት እንዲንቀሳቀሱ ለማሳመን እየሞከርን ነው። ይህ ከሆነ ሰላም ላይ ይደረሳል ብለዋል። ይሁን እንጂ ጠቅላይ ሚኒስትሩ ለሲጂቲቪ በሰጡት ቃል ያነሷቸው እነዚህ ነጥቦች በፕሪቶሪያው መድረክ ላይ እንደ ቅድመ ሁኔታ ተቀምጠው ይሆን ወይም የመነጋገሪያ አጀንዳ ውስጥ ይካተቱ አይካተቱ ከዚያ የወጣ ምንም መረጃ ባለመኖሩ ማወቅ አልተቻለም። የመንግስቱ ኃይሎች በተቀጣጠሯቸው አካባቢዎች እርዳታ እየደረሰና አገልግሎቶችን ለማስጀመር እየሰሩ መሆናቸውንም ተናግረዋል። የጠቅላይ ሚኒስትሩ ቃል በቴሌቪዥን ጣቢያው የፌስቡክ ገጽ ላይ ትናንት ሰኞ ጥቅምት 21 ከመውጣቱ በስተቀር የት ሆነውና መቼ እንደተናገሩት የተያያዘ መረጃ የለም። ከህዋትም ይሁን ከሌላ አካል ለዚህ የጠቅላይ ሚኒስትር አብይ አህመድ ቃል የተሰማ ምላሽ እስካሁን የለም። ይህ በእንዲህ እንዳለ የሰላም ንግግሩ ወደ ሌላ ሳምንት መራዘሙ ፓርቲዎቹ ወደ ንግግሩ ሲመጡ በመካከላቸው ትንሽ የተራራቀ ሐሳብ ይዘው ስለመምጣታቸው አመላካች ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ፓርቲዎቹ በሚለያዩበት ዙሪያም በመነጋገር በመካከላቸው ያለውን ርቀት ማጥበብ ያስችላል ብለን በምንመኘው መሠረት ፈቃደኛ ሆነው አብረው መቀመጥ መቀጠላቸው በራሱ ገንቢ ድባብ ለመፈጠሩ አመላካች ነው ብለዋል። ዩናይትድ ስቴትስ መጠነ ሰፊ የጭካኔ አድራጎቶች ሊፈጸሙ ይችላሉ የሚል ስጋት እንዳላትም ቃል አቀባዩ በድጋሚ ገልጸዋል። በሌላ ዜና በኢትዮጵያ ከአውሮፓ ህብረት ልዑክ የወጣ ነው የተባለና የኤርትራና የኢትዮጵያ ኃይሎች ትግራይ ውስጥ ጥቃታቸውን አጠናክረው መቀጠላቸውን የሚናገርና የሚያወግዝ እንዲሁም የህወሀት ተዋጊዎች እየወሰዱ ነው ያለውን የመከላከል አድራጎት የሚያደንቅ ጽሑፍ እየተጋራ የተሽከረከረ ሲሆን የህብረቱ ልዑክ ቢሮ ግን መልእክቱን አስተባብሏል። አዲስ አበባ የሚገኘው የአውሮፓ ህብረት ልዑክ ጽህፈት ቤት ሳይቱ ላይ የኢንተርኔቱ ሰርጎ ገብ ጥቃት መፈጸሙን ወዲያው ባወጣው መግለጫ ጠቁሞ የተሰራጨው ጽሑፍ የአውሮፓ ህብረት ወይም የልዑኩ ይፋ መግለጫ አይደለም። ጥቃት የተፈጸመበትን ሳይት መልሰን ተቆጣጥረናል፣ ሰርጎ ገብ ጥቃቱንም እየመረመርን ነው ብለዋል። የሶማሊያ መንግስት ባለፈው ቅዳሜ በአገሪቱ ዋና ከተማ መቋዲሾ ቢያንስ 100 ሰዎችን በገደሉትና 300 የሚሆኑት ባቆሰሉት የሁለት ቦምቦች ጥቃቶች ለተጎዱ ቤተሰቦች የ1 ሚሊዮን ዶላር ድጋፍ ለመስጠት ቃል ገብተዋል። በጥቃቶቹ ማግስት እሁድ በተካሄደው አስቸኳይ የሚኒስትሮች ስብሰባ ላይ ይህን ያስታወቁት የአገሪቱ ጠቅላይ ሚኒስትር ሐምዛ ባሬ ናቸው። የገንዘብ ድጋፉ የተጎጂዎችን ቤተሰቦችና የሕክምና ወጪዎችን ለመሸፈን የሚውል መሆኑን ተገልጿል። ቅዳሜ ስለደረሱት ስለ ሁለቱ የቦምብ ፍንዳታዎች ዝርዝር መግለጫዎችን የአገሪቱ ባለሥልጣናት በመጀመሪያው ፍንዳታ ኢላማ በተደረገው የትምህርት ሚኒስቴር ህንፃ ላይ አጥፍቶ ጠፊዎቹ በተሽከርካሪ ላይ የተጠመደ ቦምብ ሲያፈነዱ፣ ሁለተኛው ፍንዳታ ደግሞ የደረሰው በሞተር ብስክሌት በሚጎተት ተሳቢ ላይ በተጫኑ ቦምቦች መሆኑን ገልጸዋል። የቅዳሜው ጥቃት እንደ ኤሮፓ አቆጣጠር ጥቅምት 14 2017 ዓ ም በዚያው ስፍራ ከደረሰውና 1 ሺህ ሰዎች ከተገደሉበትና ከቆሰሉበት ጥቃት ቀጥሎ በሞቱት ሰዎች ብዛት ሁለተኛው መሆኑ ተጠቁመዋል። አልጄሪያ ዛሬ ማክሰኞና ነገ ረቡዕ 31ኛውን ትልቁን የአረብ ሊግ ዓመታዊ ጉባኤ እያስተናገደች መሆኑ ተነገረ። ጉባኤው የሚካሄደው በበርካታ ከፋፋይ ጉዳዮች የተለያዩ የአረብ ዓለም አካባቢ አንድ የጋራ መግባቢያ ለመያዝ በሚታገልበት ወቅት መሆኑን ተነግረዋል። 22 አባል አገሮች ያሉት የአረብ ሊግ ከዚህ በፊት ያደረገው ጉባኤ ከወረርሽኙ በፊት እንደ ኤሮፓ አቆጣጠር በ2019 የተካሄደ እንደነበር ተመልክተዋል። ከዚያን ጊዜ ወዲህ በእስራኤል እና በአራት ተጨማሪ የአረብ አገራት መካከል የተፈጠረውን ዲፕሎማሲያዊ ትስስርና የዩክሬንን ጦርነት ጨምሮ የአካባቢውን የመነጋገሪያ አጀንዳ የሚያስቀይሩ አዳዲስ ፈተናዎች መከሰታቸው ተነግረዋል። እነዚህ ሁሉ ጉዳዮች በአልጄሪያ ጉባኤ ይነሳሉ ተብለው እንደሚጠበቁም ተገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የግሪክ ባለስልጣናት አስቸጋሪ በሆነው የአየር ሁኔታ ውስጥ ከቱርክ የተነሱ በርካታ ፍልሰተኞችን ይዛ ኢቪያና አንድሮስ በተባሉ ደሴቶች መካከል ሌሊቱን የሰጠመችውን ጀልባ ፍለጋና የነፍስ አድን አሰሳ መጀመራቸው ተሰማ። ግሪክ በኤቪያ ደሴት ደቡብ ምስራቅ ጫፍ በኬፕ ካፈሬስ የባህር ዳርቻ ሁሉም ወንዶች የሆኑ ዘጠኝ ፍልሰተኞችን ማዳኗን አስታውቃለች። የባህር የወሰን ጠባቂዎች 68 የሚሆኑ ፍልሰተኞች በሰጠመችው ጀልባ ላይ እንደነበሩ ተናግረዋል። ባለፈው ወር በሌስቦስ እና ክሪታ ደሴቶች አቅራቢያ በ24 ሰዓት ልዩነት ውስጥ ብዙ ሕይወት በቀጠፈው አደጋ በርካታ ፍልሰተኞችን ከተገለበጡበት ሁለት መርከቦች ውስጥ ለማትረፍ ተችሏል። ከቅርቡ ጊዜ ወዲህ ፍልሰተኞቹ በቱርክ የየብስ ድንበር አድርገው በግሪክ ደሴቶች በኩል ወደ አገሪቱ ለመግባት የሚያደርጉት ሙከራ መጨመሩን የግሪክ ባለስልጣናት ተናግረዋል። እስራኤላውያን ዛሬ ብሔራዊ ምርጫ አካሂደዋል። እንደ ኤሮፓ አቆጣጠር ከ2019 ዓ ም ወዲህ ለአምስተኛ ጊዜ በተካሄደው ምርጫ እስራኤላውያን አገሪቱን ካሽመደመዳት የፖለቲካ ቀውስ ለመላቀቅ ተስፋ አድርገዋል። ምንም እንኳ የኑሮ ውድነቱ እየጨመረ የእስራኤል እና የፍልስጤም ውጥረት እየከረረ የኢራን ስጋት ዋና ጉዳይ እየሆነ ቢመጣም በሙስና ክስ ላይ ያሉት የቀድሞው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመሪነት ለማገልገል ብቁ ናቸው ወይ የሚለው ጉዳይ ትልቅ ስፍራ ይዟል። የኔታንያሁ ዋነኛ ተቀናቃኝ የሽግግር ጊዜ ጠቅላይ ሚኒስትር የነበሩት እና ኔታንያሁ ከስልጣን እንዲለቁ አስተዋጽኦ ያደረጉ መካከለኛውን የፖለቲካ መስመር የሚከተሉት ጠቅላይ ሚኒስትር ያኢር ላፒድ ናቸው። በተከፋፈለው የእስራኤል ፖለቲካ የምክር ቤቱን አብላጫ ወንበር ያሸነፈ አንድ ፓርቲ ኖሮ የማያውቅ ሲሆን መንግስት ለመመስረት ከሌሎች ፓርቲዎች ጋር ጥምረት መፍጠሩ የግድ አስፈላጊ ነው። የናታንያሁ ተቀናቃኞች እና የቀድሞ አጋር ፓርቲዎች በሙስና ከተከሰሱት ናታንያሁ ሊኩድ ፓርቲ ጋር አብረው ለመጣመር ባለመፈለጋቸው 120 ካሉት የምክር ቤት መቀመጫዎች ውስጥ መንግስት ለመመስረት የሚያበቃቸውን ድምፅ ማግኘት አልቻሉም። የምርጫው ውጤት ተጠናቆ ከተገለጸ በኋላ መንግስት ለመመስረት የሚያበቃውን ድምፅ ያገኘ አሸናፊው ፓርቲ መንግስት ለመመስረት ወደ ሶስት ወራት እንደሚያስፈልገው ተገልጿል። አሸናፊ ካልተገኘ ግን ለስድስተኛ ጊዜ ምርጫ መካሄድ ይኖርበታል። በበርካታ የዩክሬን ከተሞች መሰረተ ልማትን ኢላማ በማድረግ ጥቃት የሰነዘረችው ሩሲያ የዓለም አቀፍ ተቋማት እንዲያገሏት የዩክሬን ባለስልጣናት ጠየቁ። የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ኦሌግ ኒኮሌንኮ ዛሬ ማክሰኞ በሰጡት መግለጫ ሩሲያ ከቡድን ሀያ አባል አገራት እንድትገለልና የሩሲያ ፕሬዚደንት ቭላዲሚር ፑቲን በዚህ ወር በኢንዶኔዥያ የቡድን ሀያ ጉባኤ ላይ እንዲካፈሉ የተላከላቸው ግምዣ እንዲሰረዝ ጠይቃለች። ኒኮሌንኮ ባወጡት የትዊት መልእክት ፑቲን በዩክሬን የህዝብ እና የኃይል አገልግሎት መሰረተ ልማቶች ላይ የሚሳይል ጥቃት እንዲካሄድ ማዘዛቸውን በይፋ አምነዋል። ቃል አቀባዩ አያይዘውም በደም ከጎደፈው እጃቸው ጋር ከዓለም መሪዎች ጋር በአንድ ጠረጴዛ ላይ እንዲቀመጡ ሊፈቀድላቸው አይገባም በማለት ተናግረዋል። ፑቲን ትናንት ሰኞ በሰጡት መግለጫ ጥቃቶቹ የተሰነዘሩት ኪቭ በጥቁር ባህር ላይ በሚገኙ የሩሲያ መርከቦች ላይ አድርሳዋለች ላሉት ጥቃት የተሰጠ ምላሽ መሆኑን ማስታወቃቸው ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 22 2015 ዓ.ም። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ድምፅና ምስል አቀናባሪው ጆ ጊል፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ የምስልና ድምፅ አቀናባሪዎቹ ደግሞ ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ አቀናባሪያችን አበባየሁ ገበያው ናት። አድማጮች ወደ ዕለቱ አብር እስከ መዝለቃችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ አንበል። አጠቃላይ ዘገባን በመሆኑ መጠን ጠቅልል አርጎን ያቀረበ በትግራይ ውስጥ የነበረውን ሁኔታ በኋላ ላይ ደግሞ በአማራና በአፋር ክልል የነበረውን ሁኔታ የዳሰስንበት ማለት ነው። በቦታው በመገኘት መርማሪዎቻችን ዘገባ ውስጥ የተካተተው በግጭት አውድ ውስጥ የሚፈጸሙ ወሲባዊ ጥቃቶችን ነው በዋናነት በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና ህጻናት መብት ኮሚሽነሯ መስከረም ገስጥን ድምፅ ነው የሰማችሁት። ሙሉ ዘገባው ቆየት ብሎ ይቀርባል። እየተሰናዳ ያለውን የዕለቱን አብይ ርዕስ አንዳንድ መረጃዎች ላካፍላችሁ። ጠቅላይ ሚኒስትሩ ጣልቃ ስለመግባት መግባት ወይም ስለ ጣልቃ ገብ ጫናዎች ተናገሩ ይላል። በኢትዮጵያ የፌዴራል መንግስት እና በህወሀት መካከል ፕሪቶሪያ፣ ደቡብ አፍሪካ ውስጥ ድርድሩ ወይም የሰላም ንግግሩ የቀጠለ ሲሆን ከግራና ከቀኝ ከባድ የውጭ ጣልቃ ገብነት አለ ሲሉ ጠቅላይ ሚኒስትር አብይ አህመድ ለቻይና የመንግስት ቴሌቪዥን በሰጡት አስተያየት ተናግረዋል። ጠቅላይ ሚኒስትሩ የውጭ ጣልቃ ገብነት ሲሉ ማንን ማለታቸው እንደሆነ በዝርዝር ባይናገሩም ከርቀት ከመስማት ይልቅ የራሳችንን ህግ፣ ባህልና ወግ አክብረን ከሰራን ሰላም ይጨበጣል ብለዋል። አክለውም የህወሓት የሀገሪቱን ህግ የራሳቸው ያሉትን ህገ መንግስት እንዲያከብር ኢትዮጵያ ውስጥ እንዳለ አንድ ክልል ወይም ግዛት እንዲንቀሳቀሱ ለማሳመን እየሞከር ነው። ይህ ከሆነ ሰላም ላይ ይደረሳል ብለዋል። ከህወሓት ይሁን ከሌላ አካል ለዚህ የጠቅላይ ሚኒስትር አብይ አህመድ ቃል የተሰማ ምላሽ እስካሁን የለም። ይህ በእንዲህ እንዳለ የሰላም ንግግሩ ወደ ሌላ ሳምንት መራዘሙ ፓርቲዎቹ ወይም ሁለቱ ወገኖች ወደ ንግግሩ ሲመጡ በመካከላቸው ትንሽ የተራረቀ ሀሳብ ይዘው ስለ መምጣታቸው አመላካች ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት በሰጡት ጋዜጣዊ መግለጫ ተሰምተዋል። በሌላ ዜና የአውሮፓ ህብረት የኢትዮጵያ ልኡክ ጽህፈት ቤት በትላንትና ዕለት የፌስቡክ ገጹ ተጠልፎ ህብረቱን የማይመለከት መልእክት ተላልፏል ብሏል። እነኚህን ሁሉ ያካተተው የዕለቱ ዐብይ ርዕስ ቆየት ብሎ ይቀርባል። አሁን ወደ ተከታዩ ዘገባ ልውሰዳችሁ። በጦርነት ሳቢያ ተፈናቅለው በመጠለያ ጣቢያ የነበሩ ሰዎችን ወደ ቀያቸው የመመለስ ሥራ መጀመሩ ነው የሚገልጠው በሰሜን ጦርነት ሳቢያ ከአላማጣና አካባቢዋ ተፈናቅለው በሰሜን ወሎ ዞን ድሌሮቃ መጠለያ ጣቢያ የነበሩ ከ30 ሺህ በላይ ተፈናቃዮች ወደ ቀያቸው የመመለስ ስራ መጀመሩን የሰሜን ወሎ ዞን አስተዳደር አስታውቀዋል። ወደየአካባቢያቸው መመለሳቸው እንዳስተደሰታቸው የገለጹት ተፈናቃዮች ጥለነው የሄድነው ንብረት ስለተዘረፈና ስለወደመ ሕይወትን እንደ አዲስ ለመመስረት ተገደናል ብለዋል። መስፍን አራጌ ነው የተከታተለው። የህወሓት ኃይሎች ከአንድ ዓመት ከስድስት ወር በፊት አላማጣን ሲቆጣጠሩ እዚያው ነበርኩ የሚሉት ስማቸውን መጥቀስ ያልፈልጉ አስተያየት ሰጪ ከፍተኛ እንግልት ደርሶብኛል በማለት ይከሳሉ። ለቤተሰባዊ ጉዳይ ወደ ቆቦ ከተማ መጥተው ወደ አላማጣ እየተመለሱ በነበረበት ሰዓት ነበር ወይዘሮዋን በስልክ ያገኘኋቸው። ብዙ ነው የተሰቃየሁት። መግለጹ በጣም ይከብደኛል። በጣም በጣም በጣም ነው የተጎዳሁት። መጀመሪያ አካባቢ ቤት እየመጡ ይደበድቡኛል፣ ያስሩኛል። አስር ጊዜ ያስሩኛል፣ ይሰዱኛል። ልጆችንም በቃ ፈልጓቸዋል። ልጆችን ተባብሮ አሸልቆ ወደ ቆቦ ወሰዱልኝ። በኋላ አንድ ወር ቆቦ ከነበርን በኋላ ወደ ጃራ የሚባለው ድሌ ሮቃ ወሰዱን። እዛ ኖርን። ያው አስር ወሬ ማለት ነው ኔ ዝሮብኛል። በቃ ህወሓት በታጣቂዎቹ ላይ የሚቀርቡ መሰል የሰብአዊ መብት ጥሰት ውንጀላዎችን በተደጋጋሚ አስተባብሏል። ታጣቂዎቻቸው የአማራን ህዝብ እንደማያጠቁ የተናገሩት ቃል አቀባዩ ጌታቸው ረዳ የኢትዮጵያና የኤርትራ ወታደሮች በአንጻሩ ወደ ትግራይ ክልል በመግባት ሰብአዊ ጉዳት አድርሰዋል ሲሉ መክሰሳቸው ይታወሳል። ስማቸውን ከመግለጽ የተቆጠቡትና ከቀናት በፊት አላማጣ ተመልሰው የገቡት አስተያየት ሰጭ በበኩላቸው ፈተናው ቢከፋም ወደ ቀያቸው መመለሳቸው እንዳስደሰታቸው ተናግረዋል። በጣም በጣም ቃላት ያጥሩኛል። እኔ በጣም ተደስቻለሁ። አገሬ ሞትም ቢሆን በተወለድክበት ባደግክበት ነው ክብሩ። እና ደግሞ ከኔ በኋላ በእኔ ጭንቀትና በልጆቼ ጭንቀት ሽባ እግሯና እጇ ሽባ ሆና ወድቃብኝ እንደ ሬሳስን ነው አመጡልኝ። ወደ ቆቦ አሁን፣ በቃ እዛ በጣም ታማብኝ፣ ተሰቃይቻለሁ። በቃ እኔ መግለጹ እንደት አባት ያርግ ነው ምገልጽል። ሌላው ካላማጣ ወደ ቆቦ መጥተው ያገኝኋቸውና የስማቸውን መጠቀስ ያልፈቀዱ አስተያየት ሰጪ የህወሓት ኃይሎች አላማጣን መቆጣጠራቸውን ተከትሎ በሰሜን ወሎ በሚገኘው የድል የሮቃ መጠለያ ጣቢያ ከአንድ አመት በላይ ቆይቻለሁ ይላሉ። ቆቦ ነበርን መጀመሪያ መጣ ነው፣ እዛ ቆቦ አንድ ወር ከቆየን በኋላ ያው ወደ እዛ ሄድን። እንግዲህ አንድ አመት ከሶስት ወር ማለት ነው። ጃራ መጠለያ ጣቢያ ወደ አላማ ው ያው ስደተኛው ጋር የከተማ ብቻ ነው የተነሳው። ጠቅልለን ስደተኛ ተፈናቆች ወደ አላማጣ ገብተናል። የከተማው እሳቸውም ከአንድ አመት በኋላ ወደ አካባቢያቸው መመለሳቸው የፈጠረባቸውን ስሜት እንዲህ ሲሉ ነበር የገለጹት እንደ እብደትም ያደረገኛ ደ ደስታዬ ብዛት እንደው እንደ መቃዠትም እስርና እንግዲህ፣ ከደረሰባቸው አንዱ ነኝ። ስለዚህ ደስታዬ በምን መግለጽ እንደምችል ግን እንደው ጭንቀት ሁለት ጫፎች ሆኑብኝ። እንደው በጣም መደሰትም ወደ ጭንቀት ይወስዳለካ። ወይዘሮ አምሆኑ ሌላው አስተያየት ሰጪ ግን ጥለውት የሄዱት ንብረታቸው በመዘረፉና በመውደሙ ህይወትን እንደ አዲስ ለመጀመር መገደዳቸውን ተናግረዋል። እንግዲህ እኔ የወጣሁት ማለት ነው። ማታ የሆነ ሰው መጣና ጠዋት በሁለት ሰዓት ይፈልጉሻል። ይህን ጊዜ አምልጭ ብሎ ሰው ነገረኝ። ከዛ ሌሊት ነው ወጥቼ የሄድኩት። እቃ እንኳን ልብስ ራሱ የተቀደደች ብጃማ ለብሼ ሄጄ ነው ቆቦ አንድ ተዋ ልትጸድቅ ያለኝ ነው ብጃማ አዲስ ያስፋችልኝ ቆቦ። ከዛ ስመለስ ግን ምንም እቃ የምትባል ከቤት አላገኘሁም። ከተዘረፉ አንዷ እኔ ነኝ። እዛ ጎረቤት ሲነግሩ ሁለት መኪና አቅርበው ከምሽት ስድስት ሰዓት በሁለት መኪና ነው ሶፋ ነበረ ቁምሳጥን ነበረ ሌሎች የቤት እቃዎች ምንም ሳኒት ነው ድንገት የወጣ ነው እንዳለ ነው በቃች ነው የወሰዱት። ቁልፍ ሰብረውታል። ብሩንበርግ ደውታል። በቃ ምንም የቀረኝ ንብረት የለም። አሁን ዝም ብለን ቤት አርገን ያው ውጭ ነው ያለ ነው። በቃ እዛ የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አለሙ ይመር ካላማጣ፣ ኮረም፣ ዋጃ፣ ጥሙጋ፣ ባላ እና ሌሎች አካባቢዎች ተፈናቅለው በሰሜን ወሎ ዞን ራያ ቆቦ ወረዳ ድሌ ሮቃ መጠለያ ጣቢያ ተጠልለው የነበሩ ከሰላሳ ሺህ በላይ ተፈናቃዮችን ወደ ቀያቸው የመመለስ ስራ ከተጀመረ ሶስት ቀን እንደሆነው ገልጸዋል። ተፈናቃዮቹ ወደ ቀያቸው ሲመለሱ ያጋጠማቸው አሳዛኝ ነገር ነው ብለዋል። ኃላፊው አክለው ሲናገሩ ከቤተሰባቸው ጋር ስንቀላቅላቸው ሀብት ንብረታቸው አንድ ነገር የለም ቤታቸው ፈርዶባቸዋል ራሱ ብነ ካምፕ ላይ ቆይተን በነበረ ምነ ባለመጣል እስከማለት ድረስ ነው የደረሱት። ሲሄዱ ያን አስቀምጠት ሄዱ አካባቢ ሳይሆን ያለው አሁን ያለው ቤታቸው ፈርሶ ከአካባቢ መግባታቸው መስመስታቸውም ግን የሚገቡበት ሲያሉ በጣም ውስጥ ይረብሻል። ተፈናቃዮቹን የመመለስ ስራው በቅደም ተከተል ይከናወናል ያሉት አቶ አለሙ ቅድሚያ የአላማጣ ከተማ ተፈናቃዮችን ወደ ስፍራው ማድረስ መቻሉን አስረድተዋል። በሚቀጥሉት ጊዜያት የአላማጣ ዙሪያ የኮረም ጥሙጋ ባላ እና ሌሎች አካባቢ ተፈናቃዮችን የመመለስ ስራ እንደሚካሄድ አረጋግጠዋል። ይሁን እንጂ ከተፈናቃዮቹ ቁጥር ጋር የሚመጣጠን የተሽከርካሪ አገልግሎት ባለመኖሩ በተፈለገው ፍጥነት የመመለስ ስራ እየተቀላጠፈ አለመሆኑን ገልጸዋል። የተፈናቃይ ቁጥር በጣም ብዙ ስለሆነ አንድ ሰላሳ አርባ ምሳ ባስ ገብቶ ትንሽ ሰው ነው ይዞ በአስር ቀን ውስጥ ያልቃል ብለ ነው እያሰብ ነው ያለ። አሁን ዛሬ ሶስተኛ ቀናችን ነው። እስካሁን ድረስ እያጓጓዝን ከአምስት ሰዎች በላይ ዞኖችና ሌሎች አካባቢዎች ላይ አሁንም ኩዳዎችን እየጠየቀ እያሰባሰብ ነው እያሉበት ሁኔታ ነው ያለ። አስር ቀን ውስጥ እስከ ሀያ ሺ የሆነውን ተፈናቃይ ወደ ማህበረሰቡ ለማድረስ እየሰራ ነው ያለበት ሁኔታ ነው ያለው። ተፈናቃዮቹ ወደ ቀያቸው ሲመለሱ የዕለት ደራሽ የምግብ ድጋፍ እንደሚደረግላቸው ያረጋገጡት ኃላፊው መልሶ የማቋቋም ስራው ግን በመንግስት ተናጠላዊ ጥረት የሚሳካ ባለመሆኑ የሀገር ውስጥና የውጭ በጎ አድራጊ ተቋማት እንዲሁም ረጂ ግ ግለሰቦች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። እነዚህ ሰዎች መልሶ ማቋቋም ይጠይቃል። ይህ ስናረግ እንግዲህ ለአንድ ለመንግስት ብቻ የሚተው አይደለም። ኤሚዎችም ኢንተርናሽናል ኤሚዎች ገብተው እነዚህ የተጎዱ ወገኖች ማቋቋም ይጠይቃል። መንግስት አሁን ያደረገላቸው ከምግብ አንጻር አሁን እያስገባላቸው ነው ያለው የክልሉ አደጋ መከላከልና ምግብ ዋስያ እንዲሁም የፌዴራል አደጋ ስራት ኮሚሽንም እያስገባ ያለበት ሁኔታ ነው ያለው። ጥሩ ነው። ከዚህ ቀደምም በመርሳ ከተማ ከተማና ሌሎች መጠለያ ካምፖች ውስጥ የነበሩ የሰሜን ወሎ ተፈናቃዮችን ወደ አካባቢያቸው የመመለስ ስራ መከናወኑ የሚታወስ ነው። ህወሀት ወደ ቀያቸው እየተመለሱ ያሉ ተፈናቃዮችንና ተፈናቃዮቹን ተቀብሎ ሲያስተናግድ የቆየው የሰሜን ወሎ ዞን አስተዳደር በሚያነሱት የመብት ጥሰት ጉዳይ ላይ ያወጣው መግለጫም ሆነ የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ክብራትና ክብራን አድማጮች ስርጭታችን ይቀጥላል። አሁን ቀደም ብዬ በመግቢያው ወደ አስተዋወቅኳቸው ድረስ ነው የምንሻገረው የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት መንግስትና ሌሎች ባለ ድርሻ ያላቸው አካላት የሴቶችና ህጻናትን መብት እንዲያከብሩ ሲል ጠይቋል። ኮሚሽኑ በኢትዮጵያ የሴቶችና ህጻናት የሰብአዊ መብት አያያዝ ላይ ያካሄደውን አጠቃላይ ግምገማ ሪፖርት አቅርቧል። ሪፖርቱ ያተኮረው በ2014 ዓ ም ብቻ በኢትዮጵያ በተለይ በሴቶችና ህጻናት ላይ የደረሱ ተደራራቢ ሲል የገለጻቸው የሰብአዊ መብት ጥሰቶች መሆናቸውን የኢሰመኮ የሴቶችና ህጻናት መብት ኮሚሽነር መስከረም ገስጥ ዛሬ ለአሜሪካ ድምፅ ተናግረዋል። ኮሚሽነሯ እንዳሉት ሪፖርቱ ቁልፍ ቁልፍ ያሏቸውን አዎንታዊ ለውጦች፣ ዋና ዋና ጉዳዮች፣ ፈተናዎችንና ምክረ ሀሳቦችንም ያካተተ ነው። አስቴር ምስጋናው ዝርዝሩን ይዛለች። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እያንዳንዷ ልጃገረድ ከጾታዊ ጥቃትና ከመገለል ነጻ በሆነ ጥራት ያለው ትምህርት፣ የጤና እንክብካቤ ነው። አድማጮች የቴክኒክ ችግር ገጥሞናል። የሰማችሁት ርዕሰ አንቀጽ ቆየት ብሎ የሚቀርብ ነው። እስከሚሰናዳ ድረስ ፕሮግራሞቻችንን አለፍ አለፍ እያልኩ ላስተዋውቃችሁ። በዓለም አቀፍ ርዕሶች የፖለቲካ ብጥብጥ መጪውን የዩናይትድ ስቴትስ አጋማሽ ጊዜ ምርጫ አቀዛቅዞታል ይላል። የምርጫ አስፈጻሚ ሰራተኞች በመምረጫ ስፍራዎች ከፍተኛ የስሜት መለዋወጥ ሊያጋጥማቸው እንደሚችል መገመታቸውንና በቅርቡም በምክር ቤቱ አፈጉባኤዋ ናንሲ ፔሎሲ መኖሪያ ቤት የተፈጸመውን ጥቃት ለዚህ ማሳያዎች ናቸው ይላል። ይህ እንግዲህ ቆየት ብለው ከሚቀርቡት ርዕሶች አንዱ ነው። ቀደም ብዬ ወደ አስተዋወቅኩትና የኢትዮጵያ ሰብዓዊ መብት ኮሚሽንን ወደሚመለከተው አሁን ተሰናድቷል። ወደዚያ አልመልሳችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ይፋ ባደረገው ሪፖርቱ ባለፈው ዓመት ማለትም በ2014 ዓ ም ብቻ በኢትዮጵያ በሰው ሰራሽና በተፈጥሮ አደጋዎች ምክንያት በተለይ በሴቶችና ህጻናት ላይ ተደራራቢ ሲል የገለጻቸው የሰብአዊ መብት ጥሰቶች ተፈጽሟል ሲል ጠቅሷል። በኮቪድ-19፣ በረሃብ፣ በግጭት፣ በጦርነትና መሰል ምክንያቶች ከፍተኛ ቁጥር ያላቸው ሴቶችና ህጻናት ከመኖሪያ ቀያቸው መፈናቀላቸው፣ በተፈናቃይ መጠለያ ጣቢያዎች ውስጥም ለጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች ተጋላጭ መሆናቸው፣ እንዲሁም የሰብአዊ ድጋፎችን አለማግኘታቸው ተደራራቢ የመብት ጥሰቶችን አስከትሏል ሲል ኮሚሽኑ በዘገባው ጠቁሟል። ኮሚሽኑ ከፍተኛ ቁጥር ያላቸው ሴቶችና ህጻናት ብሎ ከመግለጽ ውጭ የጠቀሰው ቁጥር የለም። በኮሚሽኑ ሪፖርት ላይ የተጠቀሰው ዓለም አቀፍ የፍልሰተኞች ድርጅት አይኦኤም በ2014 ጥር ወር ላይ ባወጣው ሪፖርት በኢትዮጵያ ከ4.5 ሚሊዮን በላይ የሀገር ውስጥ ተፈናቃዮች እንደሚገኙ ገልጿል። ይኸው ድርጅት በዚሁ ዓመት ሚያዝያ ወር ላይ ይፋ ባደረገው መረጃ ከእነዚህ ተፈናቃዮች ውስጥ 50 በመቶ የሚሆኑት ሴቶች፣ 53 በመቶ የሚሆኑት ደግሞ ህጻናት ናቸው ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና ህጻናት ሰብአዊ መብቶች ኮሚሽነር መስከረም ገስጥ ኮሚሽኑ በአንድ አመት ውስጥ ያደረገውን የጥናት ውጤት እንዲህ ሲሉ ለአሜሪካ ድምጽ አብራርተዋል። ሴቶችና ህጻናት ለመፈናቀል፣ ለረሀብ፣ ለጾታዊ ጥቃቶች፣ ለትምህርትና ጤና መብቶቻቸው መጓደል፣ ድጋፍና ፍትህ የማግኘት መብቶቻቸው መጓደል የመሳሰሉት የሰብአዊ መብት ጥሰቶች እንደደረሱባቸው ነው። እንደው ጠቅለል አድርገን ስናየው ማለት ነው። ከዚህም የተነሳ ደግሞ እንግዲህ ያው ሞት አለ፣ የአካል ጉዳት አለ። ጥቂት ጉዳቶች አሉ ማለት ነው ከሰብአዊ መብት ጥሰቶች በተጓዳኝ የደረሱባቸው ጉዳቶች በኢትዮጵያ በሰሜኑ ክፍል በተነሳው ጦርነት በትግራይ በአማራ ና አፋር ክልሎች በሴቶች ላይ ከደረሱ የሰብአዊ መብት ጥሰቶች ውስጥ በብዛት የታየው አስገድዶ መድፈር ወንጀል እንደሆነ የገለጹት ኮሚሽነር መስከረም እነዚህ ድርጊቶች የጦር ወንጀልን ሊያመላክቱ ይችላሉ ብለዋል ይህ ነው የአመቱ አጠቃላይ ዘገባን በመሆኑ መጠን ጠቅልል አርጎን ያቀረበው በትግራይ ውስጥ የነበረውን ሁኔታ በሌላም በኋላ ላይ ደግሞ በአማራ እና በአፋር ክልል የነበረውን ሁኔታ የዳሰስንበት ማለት ነው። በቦታው በመገኘት መርማሪዎቻችን ዘገባ ውስጥ የተካተተው በግጭት አውድ ውስጥ የሚፈጸሙ ወሲባዊ ጥቃቶችን ነው። በዋናነት ከጦርነትም ጋር ተያይዞ አሁን እንደጠቀስ ነው። በዋናነት ጎልቶ ወጣ የምንለው ወሲባዊ ጥቃቶች ናቸው በሴቶች እና በሕፃናት ላይ እንግዲህ ወሲባዊ ጥቃቶች ደግሞ ስንል አስገድዶ መቅፈርን አስገድዶ መድፈር ሙከራን ብሎም ደግሞ በጭካኔ በተሞላበት ሁኔታ በቡድን ራሱ አስገድዶ መድፈርን፣ ባዕድ ነገሮችን በሴቶች አካላት ወይም ማህጸን ውስጥ መክተትን የመሳሰሉትን። እነዚህ ደግሞ በተለይ የዓለም አቀፍ ወንጀል ሊሆኑ የሚችሉ ከጦር ወንጀል ጋር ወይም ከኢሰብአዊነት ጋር የተያዙ ወንጀሎችን ሊያመላክቱ ይችላሉ። ከህግ አግባብ ውጭ በሴቶች እና ህጻናት ሰብአዊ መብቶች አያያዝ ላይ ኮሚሽኑ የለያቸው አበረታችን ምርታዎች የመኖራቸውን ያህል ጉድለቶች እንዳለ የጠቆሙት ኮሚሽነር መስከረም ማስተካከል ያግዝ ዘንድ ምክር ሀሳቦችንም ሰንዝረዋል። እንግዲህ በግጭት አውድ ውስጥ ጥቃት ለደረሰባቸው ዜጎችና በዋናነት በአስቸኳይ የማገገሚያ የመልሶ ማቋቋሚያ የማህበራዊና ስነ ልቦና የድጋፍ አገልግሎቶች አቅርቦት በጣም ወሳኝ ነገር ነው። ጥቃቱን ወደኋላ መመለስ ባይቻልም፣ አሁን ግን አገግመው ወደ ሙሉ ህይወታቸው እንዲመለሱ የማድረግ ስራ አስፈላጊ ነው። ሌላው የፍትህ ጥያቄ ነው። ስለዚህ ፍትህን በተመለከተ ደግሞ ምርመራ፣ የፍርድ ሂደቶች መቀላጠፍ አለባቸው። የተጀመሩ ስራዎች እንዳሉ ጠቅሰናል። በም በጎ ጅማሬዎች ናቸው። መቀላጠፍ አለባቸው። በሁለቱም ከግጭቱ ጋርም በሰው ጉዳቶች ላይም ከፍትህም ከድጋፍም በተጨማሪ በዋናነት ልብ የሚባል የሚያስፈልገው ነገር እና ትኩረት ይሰጠው ብለን ያለው በአፋጣኝ መሰረተ ልማቶችን መልሶ ማቋቋም የሰብአዊ መብቶችን ማክበር ማስከበርና ማሟላት የመንግስት ዋነኛ ግዴታ መሆኑን ኮሚሽነሯ አስታውቀዋል። ባለድርሻ አካላት በሪፖርቱ የተካተቱ ምክረ ሀሳቦችን በመፈጸምና በማስፈጸም ከመንግስት ጋር ርብርብ እንዲያደርጉም ጥሪ አቅርበዋል። ኮሚሽነሯ አክለውም በሀገራዊ ምክክር በሰላም ግንባታና በመሳሰሉ ህዝባዊ ውይይቶች ውስጥ ሴቶችንና ህጻናትን የማሳተፍ ባህል እንዲጎለብት አሳስበዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ያስተዋወቅኩት የዕለቱ አቢይ ርዕስ የተሰናዳ ነው፣ እንደደረሰ ደረሰ እናቀርባለን። በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩርም ነው። አሁን ታዲያ ቀደም ብዬ በቀምሻ ያህል ያሰማዋችሁ ዓለም አቀፍ ርዕሰ ጉዳይ ደግሞ ወዲህ ወደ ዩናይት ስቴትስና የዩናይት ስቴትስ ፖለቲካ ይመልሰናል። የፖለቲካ ብጥብጥ መጪውን የዩናይት ስቴትስ አጋማሽ ጊዜ ምርጫ አቀዛቅዞታል ይላል። የምርጫ አስፈጻሚ ሰራተኞች በመምረጫ ስፍራዎች ከፍተኛ የስሜት መለዋወጦች ሊገጥሟቸው እንደሚችሉ መገመቱና በቅርቡም በምክር ቤቱ አፈ ጉባኤዋ ናንሲ ፔሎሲ መኖሪያ ቤት የተፈጸመው ጥቃት ለዚህ ማሳያ መሆኑ ተመልክቷል። ፕሬዚዳንት ጆ ባይደንና ሌሎች ከፍተኛ የፖለቲካ ሰዎች የፔሎሲን ባለቤት ፖልን ክፉኛ ያቆሰለውን ጥቃት በማውገዝ የመጪው ምርጫ የፊታችን ህዳር ስምንት እንደ አውሮፓውያኑ የዘመን አቆጣጠር የሚካሄደውን ምርጫ መቃረቡን ተከትሎ ሊቀሰቀስ የሚችል የፖለቲካ ሁከት እንዲቆም ሲሉ ጥሪ አቅርበዋል። የአሜሪካ ድምጽ አኒታ ፓውል ከዋሽንግተን ዲሲ ያጠናቀረችውን የዚህን ዘገባ ዝር ስምኝሽ የቆየ እንደሚከተለው አቅርበዋለች። ባለፈው ሳምንት መጨረሻ በዩናይትድ ስቴትስ ከፍተኛ የስልጣን እርከን ላይ የሚገኙት የፖለቲካ ሰው የትዳር አጋር ላይ የደረሰው ጥቃት ሀገሪቱ ለሌላ መከፋፈል የጎላበት ምርጫ እየተሰናዳች ባለችበት ወቅት ህዝቡ በምን ያክል መጠንና አደገኛ ሁኔታ እንደተከፋፈለ ያሳያል። ጥቃት አድራሹ የምክር ቤቱን አፈ ጉባኤ ናንሲ ፔሎሲን አላገኛቸውም። በእርሳቸው ምትክ ግን ሳን ፍራንሲስኮ ከሚገኘው የመኖሪያ ቤታቸው የነበሩትን የሰማኒያ ሁለት ዓመቱን ባለቤታቸውን ፖልን ክፉኛ አቁስሏቸዋል። ይህ ሆን ተብሎ የተደረገ ነው፣ እናም ደግሞ ስህተት ነው። በህዝብ የተመረጡ ባለሥልጣናት እዚህ ያሉት የከተማቸውን የክልላቸውን የግዛታቸውንና የዚችን አገር ስራ ለማስፈጸም ነው። ፕሬዚዳንት ጆ ባይደን ጥቃቱን አውግዘዋል። ሲበቃ ይበቃል። ማንኛውም በጎ ሕሊና ያለው ሰው የፖለቲካ አመለካከቱ ምንም ይሁን ምን በፖለቲካችን ውስጥ ያለውን ሁከት በግልጽና በማያሻማ መልኩ ተቃውሞ መቆም ይኖርበታል። ሁላችንም ሁላችንም አንድ ላይ እንደ አሜሪካውያን የቀድሞ ፕሬዚዳንት ባራክ ኦባማም እንዲሁ ስልጣን ላይ ያሉ ወይም ስልጣን ለመያዝ የሚመኙ ሁሉ ክፍፍልን ለመፍጠር ይሰራሉ ሲሉ ተናግረዋል። ጥናት አጥኚዎች ሁከቱ ከተለያዩ አቅጣጫዎች እንደሚመጣ ይናገራሉ። በበጋው ወቅት ወግ አጥባቂው የጠቅላይ ፍርድ ቤት ዳኞች ጽንስ የማቋረጥ አገልግሎት የማግኘት መብትን የሚያስጠብቀውን ሕግ በመቀልበስ ያሳለፉትን ውሳኔ ተከትሎ የግድያ ዛቻ ተቃቶባቸዋል። ሪፐብሊካኖችም እንዲሁ ስጋታቸውን ይገልጻሉ። በዩናይትድ ስቴትስ ምክር ቤት አናሳ ቁጥር ያለው ሪፐብሊካን ፓርቲ መሪ ሚች ማኮኔል በትዊተር ገጻቸው ባስተላለፉት መልዕክት ለፔኖሲ ቤተሰብ መልካም ምኞታቸውን ገልጸዋል። በተመሳሳይ የቀድሞ ምክትል ፕሬዝዳንት ማይክ ፔንስ በትዊተር ገጻቸው ላይ ባሰፈሩት መልእክት በህዝብ ተመራጭ ባለስልጣናትና ቤተሰቦቻቸው ላይ ለሚደርስ ጥቃት ምንም አይነት ትዕግስት አይኖርም ብለዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕም እንዲሁ መጀመሪያ ላይ በዝምታ ከቆዩ በኋላ ጥቃቱን እጅግ አስፈሪ ሲሉ ገልጸውታል። እንደ አውሮፓውያን አቆጣጠር በጥር 6 2021 ዓ ም ትራምፕ በትዊተር ገጻቸው ላይ ያስተላለፉት መልእክት የ2020 ዓ.ም ምረት ምርጫ ተጭበርብሯል ለሚለው የትራምፕ የውሸት ውንጀላ ምላሽ ለመስጠት ደጋፊዎቻቸው በዩናይትድ ስቴትስ ምክር ቤት ህንፃ ላይ የአመፅ ድርጊት እንዲፈጽሙ አነሳስቷል ብሎ ትዊተር በማመኑ በትዊተር አማካኝነት መልዕክት ማስተላለፍ እንዳይችሉ ተጠቃሚነታቸውን አግዷል። አንዳንዶቹ የትራምፕ የትዊተር መልዕክቶች ያነጣጠሩት በድምፅ ማረጋገጫው ወቅት እርሳቸውን ለመደገፍ ፈቃደኛ ባልነበሩት ፔንስ ላይ ነው። አንዳንድ ተቺዎችም በአጋማሽ ምርጫው ዙሪያ ያለውን የተካረረ ድባብ በማባባስ ትራምፕን ይከሳሉ። ከጥቂት ቀናት በፊት ትዊተርን የገዙት ቢሊዮነሩ ኢላን መስክም አንድ ጽንፈኝነት የጎላባቸው መልእክቶችን የሚያስተናግድ ድህረ ገጽ በፔሎሲ ባል ላይ ስለደረሰው ጥቃት ያሰራጨውን ያልተረጋገጠ ወሬ ያዘለ መልእክት በትዊተር ገጻቸው ላይ በማስፈራቸው ተቺዎች በጥቃቱ ዙሪያ ሐሰተኛ መረጃ ያሰራጫሉ የሚል አስተያየት መስጠታቸውን ተከትሎ ያ የቀደመ መልእክታቸው እንዲጠፋ ተደርጓል። መስክ ትራምፕ ትዊተርን በድጋሚ ስለመቀላቀላቸው ፍንጭ ሰጥተዋል። ዳሪል ዌስት በብሩኪንግስ ተቋም የአስተዳደር ጥናቶች ምክትል ፕሬዚዳንት ናቸው። ትራምፕ ወደ ትዊተር ሊመለሱ መቻላቸው በብዙ ሰዎች ዘንድ ፍርሃትን ያጭራል። ምክንያቱም ይህ አሁን ያለንበትን የመከፋፈል ሁኔታ ያባብሰዋል ብለው ይጨነቃሉ። የበለጠ ጽንፈኛ እና ለህውከት የሚያነሳሱ ንግግሮች ይኖራሉ እና ይሄ ወደፊት ተጨማሪ ብጥብጥ እንዲኖር ያበረታታል። የፍትህ መስሪያ ቤቱ ለሁሉም ነፃና ፍትሐዊ የድምፅ አሰጣጥ እንዲኖር እና የመራጮችን ማስፈራራት ላለመታገዝ ቃል ገብቷል። በአሪዞና ግዛት የድምፅ መስጫ ሳጥኖችን አያያዝ የሚከታተሉ ሰዎች መራጮችን ማስፈራራታቸውን ተከትሎ ባለስልጣናት የደህንነት ጥበቃው እንዲጠናከር አድርገዋል። የሪፐብሊካንና ዲሞክራት ተመራጮች በሚፈራረቁበት የዊስኮንሲን ግዛት ውስጥም እንዲሁ ምርጫ አስፈጻሚዎች ውጥረት ያለበት ሊሆን ይችላል ብለው ለሚፈሩት የምርጫ ቀን የሚያዘጋጃቸው ትምህርት እየወሰዱ ነው። ይህ የአሜሪካ መራጮችን ሐዘን፣ ብስጭት ወይም አቅም ማጣት እንዲሰማቸው የሚያደርግ ከሆነ እያንዳንዳቸው ማድረግ የሚችሉት ነገር አለ ይላሉ ዌስት። ሰዎች ፖለቲካ ውስጥ መሳተፍ አለባቸው። ብዙ ሰዎች የሚሳተፉ ከሆነ ስርዓታችን እየጠነከረ ይሄዳል። በአክራሪዎች ድምፅ ከመዋጥም ያድናል። ስለዚህ ሰዎች መምረጥ አለባቸው፣ ሀሳባቸውን በሰላማዊ መንገድ መግለጽ አለባቸው። እያንዳንዱ ሰው ያንን የሚያደርግ ከሆነ ሀገራችን የተሻለ ሁኔታ ላይ ትገኛለች። የአሜሪካ አጋማሽ ምርጫ ህዳር ስምንት የሚካሄድ ሲሆን ቀደም ብሎ ድምፅ የመስጠት ሂደት ግን በመላው ሀገሪቱ እየተካሄደ ነው። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች በዚህ በዩናይት ስቴትስ በሚቀጥለው ሳምንት የሚካሄደውን የአጋማሽ ጊዜ ምርጫ የተመለከተ ዘገባ ነበር የተከታተላችሁት። እስከ ምርጫው ጊዜም ሆነ የምርጫው ዕለትና ከዚያ በኋላ የተለያዩ ዘገባዎችን እናቀርባለን። አሁን ቀደም ብዬ ወዳስተዋወቅኩት የዕለቱ አቢይ ርዕስ ነው የምወስዳችሁ። ደርሶናል። ጠቅላይ ሚኒስትሩ ስለ ጣልቃ ገብ ጫናዎች ተናገሩ ይላል። በኢትዮጵያ የፌዴራል መንግስት በህወሓት መካከል በፕሪቶሪያ ደቡብ አፍሪካ ውስጥ ንግግሩ የቀጠለ ሲሆን ከግራና ከቀኝ ከባድ የውጭ ጣልቃ ገብነት አለ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ ለቻይናው መንግስታዊ ቴሌቪዥን ሲጂቲኤን የተናገሩት። ጠቅላይ ሚኒስትሩ የውጭ ጣልቃ ገብነት ሲሉ ማንን ማለታቸው እንደሆነ ግን በዝርዝር ባይናገሩም ከርቀት ከመስማት ይልቅ የራሳችንን ህግ፣ ባህልና ወጋ አክብረን ከሰራን ሰላም ይጨበጣል ብለዋል። አክለውም ህወሀት የሀገሪቱን ህግ የራሳቸው ያሉትን ህገ መንግስት እንዲያከብር፣ ኢትዮጵያ ውስጥ እንዳለ አንድ ክልል እንዲንቀሳቀሱ ለማሳመን እየሞከርን ነው። ይህ ከሆነም ሰላም ላይ ይደረሳል ነው ያሉት። ከህወሀትም ይሁን ከሌላ አካል ለዚህ የጠቅላይ ሚኒስትር አብይ አህመድ ቃል የተሰማ ምላሽ እስካሁን የለም። ይበ እንዲህ እንዳለ የሰላም ንግግሩ ወደ ሌላ ሳምንት መራዘሙ ቡድኖቹ ወደ ንግግሩ ሲመጡ በመካከላቸው ትንሽ የተራራቀ ሀሳብ ይዘው ስለ መምጣታቸው አመላካች ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትላንትና በሰጡት ጋዜጣዊ መግለጫ ላይ አመልክተዋል። በሌላ ዜና የአውሮፓ ህብረት የኢትዮጵያ ልኡክ ጽፈት ቤት በትላንትናው እለት የፌስቡክ ገጹ ተለጥፎ ህብረቱን የማይመለከት መልእክት መተላለፉን ተናግሮ ነበር። አድማጮች የእነኚህን ሁሉ ዝርዝሮች ያዘለውን ዘገባ እንሆ ከኬኔዲ አባተ ስምንተኛ ቀኑ ላይ የሚገኘው በኢትዮጵያ መንግስትና በህዋት መካከል የሚደረገው የሰላም ንግግር በደቡብ አፍሪካ መካሄዱን ቀጥሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሰላም ንግግሩን በተመለከተ ለመጀመሪያ ጊዜ በሰጡት አስተያየት ንግግሩ ሰላምን ሊያሰፍን እንደሚችል ያላቸውን እምነት ገልጸዋል። ሰላም ለብልጽግና እንዲሁም በቂ ምግብ የማምረትና ሙሉ በሙሉ ራሷን የመቻል ፍላጎት ላላት ሀገር መሰረት ነው ሲሉ ባለፈው ቅዳሜ ጥቅምት 19 በኦሮሚያ ክልል ምስራቅ ሸዋ ዞን የተሰበሰበ የስንዴ ሰብልና ለመጠቀምና የበጋ መስኖ ልማትን እየጎበኙ በነበረበት ወቅት ለቻይናው ሲጂቴን በሰጡት አስተያየት የተናገሩት ጠቅላይ ሚኒስትሩ ያለ ሰላም ራዕያችንን እውን የምናደርግበት መንገድ የለም፣ ስለሆነም ለሰላም እየሰራን ነው ብለዋል። ለዚህም ህወሓት የሀገሪቱን ህግ እንዲያከብርና የትግራይ ክልል በኢትዮጵያ ካሉ ክልሎች እንደ አንዱ ሆኖ እንዲንቀሳቀስ ለማሳመን እየሞከርን ነው ያሉ ሲሆን ፍላጎታችንን ከተረዱና የራሳቸውን ህገ መንግስት አምነው በዚያ መሰረት መስራት ከቀጠሉ ሰላም ይሰፍናል ብዬ አስባለሁ በማለት ለማስቀረት እምነታቸውን ገልጸዋል። በሰላም ንግግሩ ሂደት ላይ የውጭ ጣልቃ ገብነት ስለመኖሩም በዚሁ ከሲጂቲኤን ጋር ባደረጉት ቃለ ምልልስ ላይ ጠቅላይ ሚኒስትር አብይ ጠቁመዋል። ከግራና ከቀኝ ብዙ ጣልቃ ገብነቶች ካሉ አንዳንዴ በጣም አስቸጋሪ ነው። ስለዚህ ኢትዮጵያውያን የራሳችንን ጉዳይ በራሳችን መፍታት እንደምንችል ሊረዱ ይገባል። ከሩቅ የሚመጡ ድምጾችን ከመስማት ይልቅ የራሳችንን ሕግ ማክበር፣ የራሳችንን ባህልና ልማድ ማክበር የተሻለ ነው። ይህንን ማድረግ ከቻልን ሰላም ማውረድ ይቻላል፣ እንደምናሳካውም ተስፋ አድርጋለሁ። ይሁን እንጂ የውጭ ጣልቃ ገብነት ሲሉ ማንን ማለታቸው እንደሆነ በዝርዝር አልተናገሩም። ህገ መንግስቱን ያላከበረው የፌዴራሉ መንግስት ነው በማለት በዚህ ረገድ በፌዴራል መንግስት የሚቀርብበትን ክስ ከዚህ ቀደም በተደጋጋሚ ያስተባበለው ህወሀት በበኩሉ ሰላም እንዲሰፍን ካስፈለገ በአስቸኳይ ግጭት ማቆም፣ ያልተገደበ የሰብአዊ እርዳታ ማድረስና የኤርትራ ኃይሎች ከትግራይ ክልል ለቀው እንዲወጡ ማድረግ የሰላም ንግግሩ ቀዳሚ ጉዳይ መሆን አለበት ማለቱ ይታወሳል። ህወሀት የአገሪቱን ህግ እንዲያከብር ለማሳመን እየሞከርን ነው ያሉት ጠቅላይ ሚኒስትር አብይ ግን በሲጂቲኤን የፌስቡክ ገጽ ይ ላይ በቀረበው አስተያየታቸው ላይ ስለ ግጭት ማቆምና የኤርትራ ጦር በግጭቱ እየተሳተፈ ነው በሚል ስለሚቀርቡ ውንጀላዎች ያሉት ነገር የለም። ሰብአዊ እርዳታ አቅርቦትን በተመለከተ ግን ገለጻ ያደረጉ ሲሆን በአሁኑ ወቅት በተቆጣጠርናቸው እንደ ሽሬ፣ አክሱምና አድዋ ያሉ ከተሞች ሰብአዊ እርዳታ እያቀረብን ነው ብለዋል። ለእነዚህ አካባቢዎች እንደ አቅማችን አስፈላጊ አገልግሎቶችን ማቅረብ እንቀጥላለን ያሉት ጠቅላይ ሚኒስትሩ እንደ ፌዴራል መንግስት በምንችለው ሁሉ በትግራይ ለሚገኙ ዜጎቻችን ሰዎችን ድጋፍ ማድረግና አገልግሎቶችን ማቅረብ ትንሹ ኃላፊነታችን ነው። ስለዚህ ይህን ለማድረግ የምንችለውን ሁሉ እያደረግን ነው፣ እንደምናሳካውም ተስፋ አድርጋለሁ በማለት ተናግረዋል። ግጭቱ በአስቸኳይ እንዲቆምና ያልተገደበ የሰብአዊ እርዳታ አቅርቦት እንዲጀመር በተደጋጋሚ ጥሪ ያቀረበችው ዩናይትድ ስቴትስ ሰሞኑን በሰጠችው መግለጫ ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በ መሆናቸው ተጨማሪ እርዳታ አሁኑኑ ካልገባ ለረሃብ የተጋለጠው ህዝብ በተለይ ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ማለቷ የሚታወስ ነው። ህወሓትም በክልሉ ያለው የሰብአዊ ቀውስ ግጭቱ በመቀጠሉ ምክንያት ይበልጥ እየተባባሰ ነው ሲል በተደጋጋሚ አመልክቷል። በደቡብ አፍሪካ እየተካሄደ የሚገኘው የሰላም ንግግርም በአስቸኳይ ግጭት የማቆምና የሰብአዊ እርዳታ አቅርቦትን ጨምሮ አራት ግቦችን የሚያሳካ እንደሚሆን እናምናለን ሲሉ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቃል አቀባይ ኔድ ፕራይስ ትናንት ተናግረዋል። ቃል አቀባዩ ይህን ያሉት ትናንት መግለጫ በሰጡበት ወቅት የኢትዮጵያ መንግስት ለአደገኛ የፖለቲካ አጀንዳ ሲባል የተፈጠሩ መሰረተ ቢስ ውንጀላዎችን አወግዛለሁ ሲል ባለፈው አርብ ያወጣውን መግለጫ በተመለከተ ለተነሳላቸው ጥያቄ ሲመልሱ ነው። ምንም እንኳን የትኞቹ ሀገሮችና ተቋማት እንደሆኑ ባይገልጽም፣ ያልተረጋገጡና ፖለቲካዊ አላማ ያላቸውን ውንጀላዎች ከሚያቀርቡ ከአንዳንድ ሀገሮችና ተቋማት ጋር ያለኝን ግንኙነት ለማጤን ተገድጃለሁ ይሰጣለው በማለት የኢትዮጵያ መንግስት መግለጫ ማውጣቱን መመልከታቸውን የገለጹት ፕራይስ ተከታዩን ምላሽ ሰጥተዋል። በዚህ መግለጫ ውስጥ ስላሉት ትክክለኛ ውንጀላዎች መናገር አልችልም። ዋናውም መረጃና ዕላማ መገምገም አለብኝ። ነገር ግን የዩናይትድ ስቴትስ ግብ በአፍሪካ ህብረት የሚመራው የሽምግልና ሂደት ግብ በጣም ቀላል ነው። ምንም አይነት ድብቅ የፖለቲካ ዓላማም የለውም። አላማው በጣም ቀላል ነው። ግጭቱ በአስቸኳይ እንዲቆም ማድረግ፣ ለተቸገሩ ኢትዮጵያውያን ሁሉ ሰብአዊ እርዳታ ማድረስ፣ ሲቪሎች ለመጠበቅ ተጨማሪ እርምጃዎችን መውሰድና ኤርትራ ከሰሜን ኢትዮጵያ እንድትወጣ ማድረግ ነው። የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር እንደተሳታፊና ታዛቢ ሆነው የቀጠለበት በደቡብ አፍሪካ እየተካሄደ ያለው ውይይት ተወያይ ወገኖች በአንድነት ቁጭ ብለው ልዩነታቸውን በማጥበብ በእነዚህ አራት ግቦች ላይ لو تندعمتو ترودل عندما فترنا منعلن فترة ህወሀት ከኢትዮጵያ ጠላቶች ጋር በማበር የሀገር ሉዓላዊነት እንዲጣስ አድርጓል ያለው የኢትዮጵያ መንግስት በበኩሉ በትግራይ ክልል ያሉ አየር መንገዶችንና የፌዴራል መሰረተ ልማቶችን መቆጣጠር አስፈላጊ ነው ሲል የውጊያውን ቀጣይነት መጠቆሙ ይታወሳል። ለመገናኛ ብዙሀን ዝግ ሆኖ በጥብቅ ምስጢር በደቡብ አፍሪካ እየተካሄደ የሚገኘውን የሰላም ንግግር ሂደትና ውጤቱን በተመለከተ ከተወያዮችም ይሁን ከአወያዮች ዛሬም በግልጽ የተባለ ነገር የለም። ባለፈው እሁድ ጥቅምት ሃያ 2015 ዓ ም ይጠናቀቃል ተብሎ ሲጠበቅ የነበረው የሰላም ንግግሩ ለምን እንደተራዘመም አልተገለጸም። የንግግሩ መራዘም ምን እንደሚያመለክት በትናንቱ መግለጫቸው ላይ የተጠየቁት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ይህም ብለዋል። ተወያዮቹ ደቡብ አፍሪካ የደረሱት በመካከላቸው ትንሽ መራራቅ እያለ እንደሆነ አመላካች ነው ነገር ግን ተወያዮቹ በጋራ ቁጭ ብለው ልዩነታቸውን በመወያየት በመካከላቸው ያለውን ርቀት በማጥበብ እንደሚቀጥሉ ፈቃደኞች መሆናቸውንም አመላካች ነው። ይህ ገንቢ እንደሆነ ተስፋ እናደርጋለን። ይህንን በአፍሪካ ህብረት የሚመራውን ሂደት በመደገፍ መሳተፋችንን እንደምንቀጥል አውቃለሁ። ውይይቱ እስከቀጠለ ድረስ የእኛ ልዩ መልእክተኛ በደቡብ አፍሪካ ይቆያል። ተወያዮቹ መነጋገራቸውን መቀጠላቸው ጥሩ ነው ብለን እናስባለን። ይህ በእንዲህ እንዳለ የአውሮፓ ህብረት የኢትዮጵያ ልዑክ ጽህፈት ቤት በትናንትናው ዕለት የፌስቡክ አካውንቱ ተጠልፎ የአውሮፓ ህብረትን ወይም የህብረቱን የኢትዮጵያ ልዑክ ጽህፈት ቤት የማይመለከት መልእክት ተላልፏል ሲል አመልክቷል። በጽህፈት ቤቱ የፌስቡክ ገጽ ላይ አስቸኳይ የግጭት ማቆም ስምምነት እንዲደረስ ዓለም አቀፉ ማህበረሰብ ቢጠይቅም የኢትዮጵያና የኤርትራ ኃይሎች በትግራይ ክልል የሚያካሂዱትን ጦርነት አባብሰው ቀጥለዋል የሚልና መሰል ክሶችን ያካተተ በስክሪን ቅጂ የተነሳ የአንድ አንድ ግለሰብ ጽሁፍ ተጋርቶ ነበር። ይሁን እንጂ ይህ ብዙዎችም ያንሸራሸሩት መልእክት በፌስቡክ አድራሻው የተጋራው አድራሻውን በመጥለፍ ነው ያለው የአውሮፓ ህብረት የኢትዮጵያ ልኡክ ጽህፈት ቤት መልእክቱ የህብረቱ አይደለም ሲል አስተባብሏል። አሁን ላይ የፌስቡክ አካውንታችንን ደህንነት በማስጠበቅ የዚህን ጠለፋ ሁኔታ እየመረመርን ነው ሲልም አመልክቷል። የተፈጠረውን ሁኔታ በተመለከተ ከኢትዮጵያ መንግስት በኩል በይፋ የተሰጠ አስተያየት የለም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ወቅታዊ ርዕሶችን ላካተተውና ሰፊው ዘገባ ኬኔዲ አባተን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከ አርባ አምስት መሆኑን ያመለክታል። ለዚህ ክፍል ቀዳሚ አድርገነው ወደ ነበረው ሳምንታዊ ዝግጅት ነው የምናመራው። ንግድና ምጣኔ ሀብት የመጀመሪያ የመሆን እድል ያገኘ አይመስልም። ስርጭታችን ወደ መገባደዱም ተቃርቧልና ለሁሉም ንግድና ምጣኔ ሀብት መንግስት የዋጋ ግሽበትን የሚቆጣጠር ቦርድ እንዲያቋቁም ጠይቋል። የኢትዮጵያ መንግስት በፍጥነት እየጨመረ ያለውን የዋጋ ግሽበት የሚቆጣጠርና የሚያረጋጋ ቦርድ እንዲያቋቁም የኢኮኖሚ ባለሙያዎቹ ማህበር ጠይቋል። ማህበሩ የኢትዮጵያን ምጣኔ ሀብትና የዋጋ ግሽበትን የሚዳስስ ጥናታዊ መጽሐፍም አስመርቋል። በኢትዮጵያ የዋጋ ግሽበቱ በመስከረም ወር ላይ ብቻ 32.5 በመቶ መድረሱን አመልክቷል። መንግስት ችግሩን ለመፍታት ባለፉት ሁለት ዓመታት ውስጥ አስር የፖሊሲ እርምጃዎችን ቢወስድም ግሽበቱ ግን በተፈለገው ደረጃ ሊረጋጋ እንዳልቻለ ተነግሯል። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር እየጨመረ ያለውን የዋጋ ግሽበት ለማረጋጋት መንግስት በአጭር፣ በመካከለኛና በረዥም ጊዜ መውሰድ አለበት ያላቸውን የመፍትሄ ሀሳቦችም አስቀምጧል። ከመፍትሄዎቹ አንዱም የዋጋ ግሽበትን የሚያረጋጋ ቦርድ መቋቋም አለበት የሚለው ነው። የአሜሪካ ድምጽ ያነጋግራቸው የኦሮሚያ ክልል የፕላንና ልማት ኮሚሽነር ዶክተር አብዱላዚዝ ዳውድ በበኩላቸው መንግስት የችግሩን አሳሳቢነት በመረዳት የዋጋ ግሽበትን ለመቆጣጠር የተለያዩ የመፍትሄ እርምጃዎችን እየወሰደ ይገኛል ብለዋል። እንዲህ አይነት ኢኮኖሚያዊ ሁኔታዎችን እየተከታተለ መፍትሄ የሚሰጥ የማክሮ ኢኮኖሚ ኮሚቴ እንደተቋቋመም ገልጠዋል። ገብረ ሚካኤል ገብረ መድን ነው የተከታተለው። የዋጋ ግሽበትና የኢትዮጵያ ኢኮኖሚ በሚል ርዕስ የተዘጋጀው ጥናታዊ መጽሐፍ የዋጋ ግሽበት በኢትዮጵያ የኢኮኖሚ ችግር መሆን የጀመረው ከ1996 ዓ ም ጀምሮ እንደሆነ ያመለክታል። ጊዜው በኢትዮጵያ የተጨማሪ እሴት ታክስ አሰራር የተጀመረበት እንደነበርም ያብራራል። የዋጋ ግሽበቱ በሂደት እየናረ ሄዶ በአሁኑ ጊዜ አሳሳቢ ደረጃ ላይ መድረሱን የጥናቱን ይዘት ያብራሩት የኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አረጋ ሹመቴ ይገልጻሉ። በአሁኑ ጊዜ ኢትዮጵያ የዋጋ ግሽበት ፈተና ከሆነባቸው ሶስት የአፍሪካ ሀገራት አንዷ እንደሆነችም ይናገራሉ። አሁን ላይ ደግሞ ሀገሪቱ ዋን ኦፍ ዘ ሞስት ኢንፍሌሽናሪ ካንትሪስ እንደ ወርልድ የሚለው ደረጃ ሁሉ እስከ መያዝ በአፍሪካ እስከ ሶስት ካሉት ሀገሮች ከአንድ እስከ ሶስት ሱዳን እና ሞዛምቢክ መስሉኛል፣ የሚበልጠዋል ሌሎቹ ሌሎቹን ቀድማ ሶስተኛ ኢንፍሌሽናሪ ከአለም ደግሞ እስከ አስር ባሉት ሀገራት ትቆጠራለች። የዋጋ ግሽበትን ለማረጋጋት በመንግስት የተወሰዱ የፖሊሲ እርምጃዎች በተፈለገው ደረጃ ለውጥ እንዳላመጡም ዶክተር አረጋ ሹመቴ ይናገራሉ። ባለፉት ሁለት ዓመታት ከአስር በላይ እርምጃዎች ተወስደዋል፣ በነገራችን ላይ ዋጋ ቅሽበቱን ለማስተካከል። እነዚህም ሁሉ ሆነው ግን የዋጋ ቅሽበቱ መመለስ አልቻልንም። በ2014 በጀት ዓመት በጣም ከፍተኛ የሆነ ግንቦት ወር ላይ 37.7% ከወር ከወርወር የምናሰላውን የዋጋ ግሽበት ያስተናገድንበት አመት ነበር። አሁን ላይ ወደ መስከረም ወር ስንመጣ ደግሞ ትንሽ እየቀነሰን የመጣው ከአምናው ተመሳሳይ ወር ጋር ሲነጻጠር፣ ይሄ ግን ሙሉ በሙሉ አሁንም ተስተካክሏል ወይም ተረጋግቷል የምንለው አደለም፣ ከፍተኛ ነው። 32.5% ነው በመስከረም ወር ላይ ያስተናገድ ነው የዋጋ ግሽበት። በነገራችን ላይ በዋጋ ግሽበቱ የምግብ ሸቀጦች ትልቁን ድርሻ እንደሚይዙም ይገልጻሉ 2008-2021 በፈረንጆች ባየነው ነው ትሬንድ፣ 57 ፐርሰንቱ በምግብ ነክ በሆኑ ሸቀጦች እየተመራ ነው፣ 43 ፐርሰንቱ ምግብ ነክ ባልሆኑት። ምግብ ነክ ካልሆኑት ደግሞ የቤት ኪራይና ቤትን በሚመለከት ትልቁን ድርሻ ይወስዳሉ። ስለዚህ መንግሥት እና የሚመለከታቸው አካላት በቅንጅት በርብርብ ጣልቃ መጓት ካለባቸው በነዚህ በተወሰኑ ጋር ቢገቡ ከፍተኛ የሆነ ለውጥ ማምጣት እንደሚችሉ ያሳየን መጽሐፍ ነበረ። የዋጋ ግሽበቱ በኢኮኖሚው ላይ ትልቅ ጉዳት እያስከተለ እንዳለ ይሰማናል፣ የሚሉት የኦሮሚያ ክልል የፕላንና የልማት ኮሚሽን ኮሚሽነር ዶክተር አብዱል አዚዝ ዳውድ መንግስት የተለያዩ እርምጃዎችን እየወሰደ እንደሚገኝ ለአሜሪካ ድምፅ ተናግረዋል። ለመንግስት የዋጋ ግሽበት ጉዳይ እጅግ አሳሳቢ ጉዳይ ነው። በተደጋጋሚ ጊዜም በየምክር ቤቶቹ ጥያቄዎች ሲነሱ ናያለ። ስለዚህ ለመንግስት ትልቅ ቦታ ያለው አጀንዳ ነው። ፌዴራል መንግስት የወሰዳቸውን እርምጃዎች ማስታወስ ይቻላል። የፍራንኮ ቫሉታ ተብሎ የመሰረታዊ ሸቀጦችን ዋጋ ለማረጋገጥ የተወሰደ እርምጃ አለ። ለምሳሌ ይሄ እርምጃ የተወሰደው ጉዳዩ አሳሳቢ በመሆኑ ነው። የዋጋ ግሽበቱ መንስኤ የአቅርቦትና የፍላጎት አለመጣጣም መሆኑን የገለጸው ጥናቱ፣ በተለይም የምርት መጠን ማሽቆልቆልና የማምረት አቅም መቀነስ የዋጋ ግሽበቱ እንዳይረጋጋ አድርጎታል ይላል። በተለይም የግብርና ምርት እየቀነሰ መምጣት ግሽበትን አባብሰዋል ነው የሚሉት ዶክተር አረጋ። ምርትና ምርታማነት በተለይ ደግሞ በነፍስ ወከፍ በፈላጊው መጠን ሲታሰብ በኢትዮጵያ ውስጥ እየቀነሰ መሆኑን አንድ ያገኘነው ነገር ይሄ ነው። ከዛ ውጭ ደግሞ እነዚህ ኢንስቲትዩሽናል ፋክተርስ ናቸው ወይም መዋቅራዊ ሊሆን ይችላሉ፣ ፖለቲካዊ ነገሮች ሊሆን ይችላሉ፣ ማህበራዊ ጉዳዮች። እነዚህ በጣም በከፍተኛ ሁኔታ ዋጋ ግሽበቱ እያባባሱብን ነው። ለምሳሌ ግጭቶች ሲከሰቱ ምርጫን ተከትሎ የሚመጡ ከምርጫ በኋላ የሚመጡ የሚከሰቱ ግጭቶች እነዚህና ሌሎችም በከፍተኛ ሁኔታ ዋጋ ግሽቱን እያባባሰ መሆኑን ያሳያል ጥናቱ። የመሬት አጠቃቀምና መሬት ማግኘትና አጠቃቀም በኢትዮጵያ ውስጥ አሁን ላይ እየቀነሰ ነው። በጣም በአንድ ወቅት ላይ 2016 ምናምን አካባቢ 90 ምናምን ፐርሰንት ደርሰን ነበር። አሁን ላይ ባለው ግጭት ባለው መፈናቀል ባለው አለመረጋጋትና በሌሎችም በፖሊሲ በአሳሪ የሆኑ ፖሊሲዎች ምክንያት መሬት አጠቃቀማችን ወደ 26 ፐርሰንት እንዲወርዷል። በጣም ስለዚህ አንዱና ትልቁ መሻሻል ካለ ያለበት የመሬት አጠቃቀማችን ምግብ ነክ የሆኑ ሸቀጦችንም ምግብ ነክ ያልሆኑ ሸቀጦችንም ቀጥታ የሚመታ ስለሆነ ይህንም ብናስተካከል ራሱ ራሱን የቻለ ከፍተኛ የዋጋ ግሽበት እፎይታ ልናገኝ እንችላለን። የውጭ ምንዛሪ ክምችት እያሽቆለቆለ መምጣት፣ የብር የመግዛት አቅም መዳከም፣ ብዛት ያለው የብር መጠን እየታተመ ወደ ገበያ መግባት፣ የውጭ ኢንቨስትመንት ፍሰት መቀነስ እና እየተስፋፋ የመጣው የሙስና ችግር ደግሞ የዋጋ ግሽበትን ያባባሱ ምክንያቶች ናቸው በሚል በመጽሐፉ ተጠቅሷል። ችግሩ የታችኛውን የማህበረሰብ ክፍል ይበልጥ መጉዳቱንም ጥናቱ ያመለክታል። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የተዘጋጀው መጽሐፍ ለችግሩ የተለያዩ ምክረ ሀሳቦችን የሰጠ ሲሆን የዋጋ ግሽበትን የሚያረጋጋ ቦርድ ይቋቋም የሚለው አንዱ ነው። ስታብላይዝ የሚያደርግ ምክክር ኮሚቴ የሚል አይነት ነገር፣ ለሰላማዊ ግንኙነቱ ለሰላሙ እንደታሰበ ሁሉ ዋጋ ግሽበቱም ሲቪየር የሆነ ስለሆነና ብዙ ማህበረሰብ የተጎዳ ስለሆነ ስታብላይዝ የሚያደርግ ሴንትራላይዝ እና በጣም ስትሮንግ የሆነ ኢንስቲትዩሽን መፈጠር መቻል አለበት፣ ተቋማዊ ቢውልድ መደረግ መቻል አለበት የሚል አይነት ጥቆማ አለ፣ ሰፕላይ ፕራይስ ስታብላይዜሽን ቦርድ የምንለው። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡት ዶክተር አብዱል አዚዝ ዳውድ የኢኮኖሚ ችግሮችን እየለየ መፍትሄ የሚሰጥ የማክሮ ኢኮኖሚ ኮሚቴ እንዳለም ገልጸው በባለሙያዎቹ ይቋቋም የተባለው ቦርድ ከዚህ የተለየ ምን ሊሰራ እንደሚችል መታየት አለበት ብለዋል። የትኞቹን ነው ከነዚህ ሀሳቦች ዛሬ ወስደን ተግባራዊ የምናደርገው የሚለው ውይይት ይፈልጋል። አንድ ቦርድ መቋቋም አለበት የሚል ነገር አለ። ሆኖም ግን በሀገር አቀፍ ደረጃ የማክሮ ኢኮኖሚ ኮሚቴም አለ። እንደዚህ አይነት ማክሮ ኢኮኖሚያዊ ጉዳዮችን እየተመለከተ በየጊዜው መፍትሄ እየሰጠ የሚሄደው ከእሱ ጋር ተደራራቢ ሚና ይኖረዋል ወይስ ደግሞ የተናጠል ሚና ይኖራቸዋል ባላውቅም፣ እንደዚህ አይነት አደረጃጀቶች መፍትሄ ሊያመጡ ይችላሉ ብዬ አስባለሁ ግን ተደራራቢ ሚና ካላቸው መፍትሄ ላይ ሆኑ ስለሚችሉ ይሄ ቦርድ ምን እንደሚሰራ ከዛኛው ከኮሚቴው በምን እንደሚለይ ግልጽ ማድረግ ግን ይፈልጋል ብዬ ነው ማስበው። የኢትዮጵያ የኢኮኖሚ ባለሙያዎች ማህበር በየጊዜው የኢትዮጵያን ኢኮኖሚ ሁኔታ የሚዳስሱ ጥናቶችን በመጽሐፍ እያዘጋጀ እንደሚያሳትም ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለው። ገብረ ሚካኤል፣ አድማጮች አሁን አፍሪቃ ነክ ርዕሶች ሳምንታዊ ዝግጅታችን ካሰናዳቸው ቅንብሮች አንዱን እናቀርብላቸዋለን። በኬንያ በዘረመል የተሻሻሉ እጽዋትና እንስሳት ላይ የተጣለው እገዳ ከተነሳ በኋላ ሙዚየሞችና ገበሬዎች በተፈጥሮ የሚገኙትን የሀገር ውስጥ የእህል ዘሮችን ጠብቆ ለማቆየትና ለማስተዋወቅ በመስራት ላይ መሆናቸውን ይመለከታል። እንግዲህ ወልዲ ነው የፕሮግራሙ አዘጋጅና አቅራቢ። በኬንያ በዘረመል የተሻሻሉ እፅዋትና እንስሳት ላይ የተጣለ እገዳ ከተነሳ በኋላ ቤተመዘክሮችና ገበሬዎች በተፈጥሮ የሚገኙትን የእህል ዘሮች ጠብቆ ለማቆየትና ለማስተዋወቅ በመረባረብ ላይ ናቸው። ቀጠናው በከፋ ድርቅ ተመቶ ባለበት በዚህ ወቅት መንግሥትና አንዳንድ ገበሬዎች የተሻለ ምርት ይሰጠናል ባሉትና በዘረመል በተዳቀሉት የእህል ዘሮች የተነሳ በተፈጥሮ የሚገኙ ዘሮች አደጋ ላይ ናቸው ሲል ቤተመዘክሩ ስጋቱን ይገልጻል። በኬንያ ብሔራዊ ቤተመዘክር በቅርቡ በተካሄደ አውደ ርእይ ላይ ከተሳተፉት ውስጥ በርካቶቹ ገበሬዎች ሲሆኑ ልዩ ልዩ በተፈጥሮ የሚገኙ የእህል ዘሮችን ለእይታ አቅርበዋል። አዘጋጆቹ እንደሚሉት አውደ ርእዩ የተሰናዳው እንደ በቆሎ ያሉና በዘረመል የተዳቀሉ የእህል ዘሮች ተቀባይነታቸው እያደገ በመጣበት ወቅት ሀገር በቀል ዝርያዎች መኖራቸውን ለማስተዋወቅ ነው። ፓትሪክ ማውንዱ በቤተመዘክሩ ተመራማሪ ናቸው። በቆሎ በኬንያ አዘውትረን የምንመገበው የምግብ አይነት ነው። በተፈጥሮ የሚገኝ የበቆሎ ዘር ነው ያለን፣ ቢጫ፣ ጥቁር፣ አንዳንዴም ሰማያዊ፣ ሁሉም አይነት ቀለም ያለው በቆሎ አለን። ባህላቸውን ጠብቀው ባቆዩ ማህበረሰቦች ውስጥ ታገኘዋለሽ። ከአንድ ወር ገደማ በፊት የኬንያ መንግስት በዘረመል በተዳቀሉ ዘሮች ላይ የተጣለውን የአስር ዓመት እገዳ አንስቷል። በአካባቢው ያለው ድርቅ የምግብ ዋስትናን አደጋ ላይ በመጣሉ እገዳውን ማንሳቱ ምርትን ለማሳደግና የምግብ ዋስትናን ለማረጋጋት ይረዳል ብሎ ተስፋ ያደርጋል። የሀገር ውስጥ የተፈጥሮ ዘሮችን የሚደግፉት በበኩላቸው እገዳውን ማንሳቱ የዘሮችን መደበላለቅ ስለሚያስከትል ለዘመናት የነበሩትን የተፈጥሮ ዘሮች እንዲጠፉ ያደርጋል ባይናቸው። አን ማይና በኬንያ የብዝሃ ሕይወትና የሕይወት ደህንነት ማህበር አስተባባሪ ናቸው። በኬንያ አነስተኛ አምራች የሆኑ ገበሬዎች በትናንሽ መሬት ላይ ነው የሚያመርቱት በተለይ በቆሎን የተመለከትን እንደሆነ የእርክበ ብናኝ ዝውውር አለ ገበሬዎቹ ከአካባቢያቸው ውጭ ያለው እርክበ ብናኝ ወደ እነርሱ ማሳ መምጣቱን መከላከል አይችሉም በዚህም የተነሳ ባለስልጣናት ገበሬዎቹ አገር በቀል ዘሮችን እንዲጠብቁ በማበረታት ላይ ናቸው ሳሙኤል ድሪቱ ሁለት መቶ ከሚሆኑት ከሚሆኑትና በፕሮግራሙ ከታቀፉት ገበሬዎች አንዱ ናቸው። ከአምስት መቶ በላይ የሚሆኑ የተለያዩ ዝርያዎችን በማሳቸው በመንከባከብ ላይ ይገኛሉ። ለእርሳቸው የምግብ ጥራት በዘረመል በማዳቀል ከሚገኘው የምርት መጨመር ይበልጥባቸዋል። የምግብ ዋስጥና ማለት ምግብ አለሽ፣ ነገር ግን የት እንደተመረተ አታውቂም። በምግብ ሉዓላዊነትን መጎናጸፍ ማለት ግን አንቺ ምርጥ ነው ያልሽውን ምርት ማምረት መቻል ነው። ይህም ወይም ያንን ዘር ተጠቀሚ ሳትባይ የምረጥሽውን የዘር አይነት ተጠቅመሽ የፈለግሽውን የምርት አይነት ማምረት መቻል ማለት ነው። አንዳንድ ገበሬዎች ግን አገር በቀሉን ዘር በመተው በአጭር ጊዜ ውስጥ በትንሽ ማሳ ላይ ከፍተኛ ምርት የሚያስገኘውንና በዘረመል የተዳቀለውን ዘር ለመጠቀም ፈቃደኛ ናቸው። ከነዚህ አንዱ ሳይመን ማማይ ለቪኦኤ እንደተናገሩት በዘረመል ላይ በተደረገው ጥናት እምነት አላቸው። ከመጂ የሞ ኢታ ቦረሻ ማዛው በዘረመል ቴክኖሎጂ የተሻሻሉ ዝርያዎችን መጠቀም በታሰበው መጠን ምርታችንን የሚያሳድግ ከሆነ ደግፈዋለሁ። ምክንያቱም ጥሩ ምርት በትክክለኛው ጊዜ እንዲኖረን እንፈልጋለን። የኬንያ ብሔራዊ የደረጃ መዳቢ ቢሮ በዚህ ወር እንዳስታወቀው በዘረመል የተሻሻሉ የበቆሎ ካሳቫ፣ ድንችና ጥጥ ምርቶች እንዲመረቱ ፈቅደዋል። በአፍሪካ ያሉ ሌሎች ሀገሮች እንደ ኢትዮጵያ፣ ማላዊ፣ ናይጄሪያ እና ደቡብ አፍሪካም በዘረመል የተሻሻሉ ሰብሎች እንዲመረቱ ይፈቅዳሉ። በዚያም ሰዓት የበቃን አይመስልም። ስርጭታችን ወደ ማገባደዱ ተቃርበናል። በአፍሪቃ ነክ ርዕሶች ሌላው ርዕሳችን በአፍሪቃ በደቡብ አፍሪቃዋ ከተማ ኬፕ ታውን ከንቲባዋ መንግስት ለፑቲን ቅርበት ያላቸውን የአንድ ባለጸጋ የሽርሽር ጀልባ ወደ አገሪቱ ገብቶ መልህቅ እንዳይጥል መከልከል አለበት ሲሉ እየወተወቱ መሆኑን የሚመለከት ነው። በነገው ዝግጅታችን እናቀርባለን። የዩናይት ስቴትስ መንግስት የደህንነት መስሪያ ቤት ባለፈው ሳምንት ለኢትዮጵያውያን ጥገኝነት ጠያቂዎችና በተለያዩ የሰብአዊ ቀውሶች ሳቢያ ወደ አገራቸው መመለስ ለማይሹ ከአንድ አመት ከስድስት ወር የሚቆይ ከለላ መስጠቱን ማስታወቃችን ይታወቃል። እሱንም የተመለከተ ሌላ ዘገባ አለን። ክብራትና ክርበዋን አድማጮች ለማክሰኞ ምሽት ያሰናዳናቸው ዝግጅቶች እነኚሁ ነበሩ። ነገ ረቡዕ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ ተሰናበትን። እንገናኝ። በእኔ በኩል ሰላም፣ ደህና እደሩ። Ele é